አሁን ወደ ቀዳሚው ዝግጅት ነው የምናመራው፣ አድማጮች ማኅበራዊ ሥራ ፈጣሪነት የምሽቱ መጽሔት ወግ የሚደራበት ጭብጥ ነው። እንግዳችን አቶ ክብረት አበበ የአዲስ አበባው ጠብታ አምቡላንስ መስራችና ባለቤት ናቸው። አቶ ክብረት ጠብታ የተሰኘ የማኅበራዊ ሥራ ፈጣሪ ድርጅት ይመራሉ። ማህበራዊ ስራ ፈጣሪነት በጽንሰ ሀሳብም በሀሳብም ደረጃ እንግዳ ነው እና እስኪ መጀመሪያ ስለዚህ ጽንሰ ሀሳብ እንነጋገር። ምንድን ነው ማህበራዊ ስራ ፈጣሪነት? ከሌሎቹ የስራ የንግድ ዘርፎች ለምን ይለያል? ማህበራዊ ስራ ፈጣሪነት ማለት ማህበራዊ ችግሮችን በቢዝነስ ሞዴል ለመፍታት መሞከር ነው። ማህበራዊ ችግሮች በቢዝነስ ሞዴል ሲፈቱ የሚያመጡት ለውጥ ቀጣይነት ያለው ለውጥ ነው። ዘለቄታ ይኖረዋል። ዘለቄታነት ያለው እንግዲህ እንደሚታወቀው አፍሪካ ብሎም ኢትዮጵያ ማህበራዊ ችግሮችን የምንፈታበት መንገድ ሁለት ነው። አንዱ ማንኛውንም ማህበራዊ ችግር መንግስት እንዲፈታልን እንጠብቃለን። ህክምና የማህበራዊ ችግር ነው። ትምህርት እንደሱ ነው። ብዙ ችግሮች አሉ። በተለይ ኢትዮጵያ በማህበራዊ ችግር ብዙ ችግሮች አሉ። ብዙ ችግሮች አሉ ማለት ደግሞ ብዙ እድሎች አሉ ማለት ነው እንደ ስራ ፈጠራ ችግሮችን ወደ እድል የመቀየር ሀሳብ ነው። አዎ ትልቁ ነገር እሱ ነው። ስለዚህ እንደ ምሰሶ ማህበራዊ ችግሮችን በማህበራዊ በቢዝነስ ሞዴል የሚፈቱ ድርጅቶች አሏቸው። አንደኛው ልንፈታ ያሰብነውን ችግር በቀጣይነት መፍታት አንድ ጊዜ ተደርጎ የሚያበቃ አይደለም። ዘለቄታ እንዲኖረው ዋስትና እንዲኖረው ይፈለጋል። እንግዲህ የብዙ ችግሮች ዘለቄታነት ችግር ነው እየገጠመን ያለ ነው። አሁን አንድ ሰው ኢትዮጵያ ውስጥ ሀሳብ ቢኖረው እንግዲህ የሁሉ ነገር መሰረት ሀሳብ ሀሳብ፣ ሳይሆን ምንም ነገር ሊመጣ አይችልም ወደ ፕራክቲስ። ስለዚህ ሀሳብ ቢኖረው በሁለት መልኩ ነው ያንን ሀሳብ ሊተረጉም የሚችለው በተለይ ወጣቶች። አንደኛው ያንኑ ሀሳብ አላተርፍበትም ብሎ ሰርቪሱን ግን እሰጣለሁ፣ አገልግሎቱ እሰጣለሁ፣ ፕሮዳክቱን እሰጣለሁ ለሕዝቡ ግን ትርፍ አልፈልግበትም ብሎ ነን ፕሮፊት ትርፍ የማያመጣ ያልቆመ ሆኖ ኤንጂኦ ሆኖ ያንኑ ማህበራዊ ችግር ለመፍታት መሞከር ነው አንዱ አካሄድ ሁለተኛው አካሄድ ፕሮፊት ማክሲማይዜሽን ወይ ደግሞ ትርፍን አጋብሳለሁ የሚል አካሄድ። ስለዚህ ሁለቱም ጽንፍ ላይ ነው ያሉት። መሀል ላይ የምንመጣው መሰረታዊ ትኩረታችን ያንን ማህበራዊ ችግር በቋሚነት በቀጣይነት መፍታት ነው። ለፈታነው ማህበራዊ ችግር ደግሞ ደሞዝ እንፈልጋለን፣ ሊከፈለን ይገባል። በተከፈለን ግፍያ ደግሞ በቀጣይነት እንፈተዋለን። እኛም የተሻለን ሰዎች እንሆናለን። ሲጀመር አንድ ኢንተርፕርነር የራሱን ህይወት ይለውጣል። ከዛ በኋላ ደግሞ የሌሎችንም ህይወት ስራ በመፍጠር የሰዎች ህይወት ይለውጣል ማለት ነው። ስለዚህ ትልቁ ነገር ማህበራዊ ስራ ፈጠራ ከሌላ ስራ ፈጠራ የሚለየው ሊፈታ ያሰበው ችግር ለብዙ ሰው በቢዝነስ ሞዴል ሊፈታ አይችልም ብሎ ቢያስብም በቢዝነስ ሞዴል መፍታት ነው። ስለዚህ ሁለት መሰረታዊ ስራዎች ማህበራዊ ስራ ፈጣሪው ይጠበቅበታል ምንድን ናቸው? አንደኛው ክፍተቱን ማወቅ ምንድን ያየው ክፍተት የትኛውን ማህበራዊ ችግር ነው መፍታት እየሞከረ ያለው? ሁለተኛው ሊፈታው ላሰበው ችግር ደግሞ ቢዝነስ ሞዴል ማዘጋጀት አለበት። ስለዚህ እነኝን ሁለት መሰረታዊ ነገሮች ካዘጋጀ እንደ ኢትዮጵያ ባለ አዳጊ ሀገር ድህነት በበረታበት ሁሉንም በመንግስት ሁሉንም በንግድ ብቻ አይፈታም። ወይም ደግሞ በበጎ ፍቃድና ለትርፍ ባልቆሙ ተቋማት ብቻ አይፈታም። የሁለቱንም በጎ ነገሮች እናመጣለን የሚል ይመስላል ሀሳቡ። አቶ ክብረት ሶሻል ኢንተርፕራይዝ ወይንም ይሄ ማህበራዊ የፈጠራ ዘዴን የንግድ መንገድን ተጠቅሞ ማህበራዊ ችግሮችን መፍታት በሌላው ዓለም የተለመደ ነው፣ በብዙ መንገድም ይሰራል። ኢትዮጵያ ለመሆኑ የቱን ያህል ተለምዷል? ምን ያህልስ ተቀባይነት አለው? አመኔታስ አግኝተዋል ወይ? ትልቁ አመኔታም ይመስለኛል አዲስ ነገር ሲተዋወቅ እንደሚገጥመው ፈተና። እውነቱን ለመናገር እኛ ስንገልጠው፣ ኢትዮጵያ ውስጥ ያለ የማህበራዊ ስራ ፈጠራ አስተሳሰብ በጣም በጣም ገና በእንጭጭ ነው። ገና እንደተወለደ ህንጻን ነው ብለን ነው የምናስበው። ብዙም ችግር ገጥመናል። አሁንም ኢትዮጵያ በጣም በሚያሳዝን ሁኔታ ለማህበራዊ ስራ ፈጣሪዎች ምንም አይነት የህግ ማዕቀፍ የላትም። ኢትዮጵያ አንድ ሀሳብ ያለውን ሰው ወይ ትነግዳለ ወይ ትረዳኛለ ብላ ነው የምትወስደው። ቀጣይነት ያለው ለውጥ በቢዝነስ ሞዴል አመጣለሁ የሚል ሰው እንደ እብድ ነው የሚታየው። እኔም እንደ እሱ ነው። እንግዲህ በ2008 የእኔ ሰርቪስ ስጀምር ማህበራዊ ችግር ነው ያየሁት፣ በቢዝነስ ሞዴል ነው ለመፍታት የሞከርኩት። እዚህ ውስጥ ብዙ ችግሮች ገጥመውናል። ግን ችግሮች ገጥመውናል ማለት እንግዲህ ቅድም ልልህ እንደፈለግኩት እኛ ከመረዳት አስተሳሰብ አስተሳሰቡ ነው የሚገልን፣ ወጥተን ወደ መስራት አስተሳሰብ፣ ሰርቶ ወደ መለወጥ አስተሳሰብ፣ ራስንና ሀገርን በተለይ ወጣቶችን የተሻለ ወደ ማድረግ አስተሳሰብ የማምጣት ትልቅ መንገድ ነው። ይሄ መንገድ ምንም ችግር ሳይገጥመው ይሄ በስጋጃ ላይ ይሄዳል ብለን አንጠብቅም። እኔ ለምሳሌ ማህበራዊ ስራ ፈጣሪ መሆኔን አላውቅም። በ2008 ማህበራዊ ስራ ፈጠራ የሚባል ነገር አለ ብዬ አላውቅም። ከዛ በኋላ ነው ስራው በሚያመጣው ነገር ማህበራዊ ስራ ፈጠራ ምን እንደሆነ የተማሩ ሄዱ የተማር ነውሄድ ነው እና ኢትዮጵያም ምንም አይነት ፖሊሲ ወይ የህግ ማዕቀፍ የላትም፣ ግን ሊኖራት ይገባል። ምክንያቱም ኢትዮጵያ ማህበራዊ ችግሮችን ብቻ ብንወስድ በጣም ትልቅ ለወጣቶች ለዜጎቿ ችግሮችን ወደ ኦፖርቹኒቲ ለወጣ የተሻለች ሀገር ልትሆን የምትችል የመቶ አስር ሚሊዮኖች ሀገር ነች። ስለዚህ እንዴት ነው የምናየው ነው ችግሩንና ለእኔ የላትም። ግን ኢትዮጵያ በሚገኘው የብሪቲሽ ካውንስልን በዚህ አጋጣሚ ማስመስገን እንፈልጋለሁ። ከዛሬ የአራት አምስት አመት በፊት ማህበራዊ ችግር የመፍታት ፕሮጀክት ይዞ መጥቶ በጣም ትልልቅ ስራ ለመስራት ተሞክሮ ጥናቶች ተደርገው እንግዲህ እንደምታውቀው ለችግሮቹ መፍቻ መሰረቱ ጥናት ነው። አንድ ችግር ካልተጠና መልስ ማምጣት አይቻልም። የተጨበጠ እውቀት ሲኖር ነው ስለ ችግሩም ስለ ራሱ። ስለዚህ በመጀመሪያ የተደረገው ነገር ምንድን ነው? ኢኮሲስተሙ እንዳለ ሁኔታው ምን ይመስላል? በኢትዮጵያ ኮንቴክስት እንዳልኩት፣ አውሮፓ፣ አሜሪካ በማህበራዊ ስራ ፈጠራ ብዙ ታሪኮች አሉ። እያንዳንዱ ኢንዱስትሪ ውስጥ ሁሉ ነገር ፒውርሊ ገንዘብ አይደለም፣ ሁሉ ነገር ገንዘብ መቀባበል አይደለም ብዙ ሰርቪሶች ታገላሉ። በጣም በጣም አስፈላጊ ሰርቪሶች ከገንዘብ ጋር ግንኙነት የላቸውም። አንዳንዴ ይሄ ማለት ግን ወጪያቸውን አናላይዝ ማድረግ የለብንም ማለት አይደለም። ስለዚህ እንደነዚህ አይነት ችግሮች እንዴት ነው የምንፈታው ብሎ አለም ብዙ ታሪክ አለው። ማህበራዊ ስራ ፈጣሪ ትራንስፖርቴሽን ላይ፣ የቤት ነገር ላይ፣ መንገድ ላይ፣ ግብርና ላይ፣ አይቲ ላይ፣ በተለያዩ ዘርፎች ስለዚህ በዛ ጥናት መሰረት ጥናቱም ያመለከተው ወደ ሀምሳ አምስት ሺህ አካባቢ ማህበራዊ ችግርን ለመፍታት የሚሞክሩ በቢዝነስ ሞዴል ይፍቱ አይፍቱ ገና በደንብ ጥናት ያስፈልገዋል ግን ማህበራዊ ችግሮችን ለመፍታት የተቋቋሙ ድርጅቶቹ ከሶስት አቅጣጫ ኢትዮጵያ ውስጥ እንዳሉ ነው ጥናቱም ያመለክተው እነዚህ አንዱ አቅጣጫ በመንግስት እንግዲህ እንደምታውቀው ኢትዮጵያ ውስጥ መንግስትን ለሁሉም ነገር ተጠያቂ ነው የምናደርገው መንግስት በጣም ደስ ይለዋል እንዲህ ስንለው ቢሰራውም ባይሰራው ስለዚህ ብዙ በመንግስት የሚዋቀሩ ማህበራዊ ችግሮችን ለመፍታት የሚሞክሩ ድርጅቶች አሉ፣ ጥቃቅንና አነስተኛ ጭምር ማለት ነው። ሌላው ቀላል የማይባለው ቁጥር ደግሞ ነን ገቨርንመንታል ኦርጋኒዜሽን ወይ ደግሞ ትርፍ ማያተርፉ መንግስታዊ ያልሆኑ ድርጅቶች ብዙ ስራ ሰርተዋል። ኢትዮጵያ ውስጥ የሰሩ ስራ እኛ ደግሞ የምንጠይቀው በፕራይቬት ኦርጋኒዜሽን በቀጣይነት ፈተውታል ወይ ብለን የምንጠይቀው ጥያቄ ነው። ስለዚህ እነሱ ሲወጡ ይቋረጠዋል ይቋረጣል የሚል ነገር አለ። ስለዚህ ሁለተኛዎቹ እነሱ ናቸው፣ ትልቅ ስራ ሰርተዋል። ይሄም ጥናት ሪኮግናይዝ አድርጋቸዋል። ሶስተኛው እኛ ነን። በግልድ አንዳንዱ በግልድ ሶል ፕሮፕራይተርሽፕ ማለት ነው እኔ የተነስቸ ድርጅት መክፈት ማለት ነው ወይ ደግሞ ሼር ካምፓኒ ወይ ደግሞ ፕራይሜት ሊሚትድ ካምፓኒ አድርጎ ሊፈቱ ያሰቡት ችግር ግን የገንዘብና የሰርቪስ የገንዘብና የፕሮዳክት ትራንዛክሽን አይደለም። በውስጡ ብዙ ነገር አለ። አንድ ሰው እንደኔ አይነት ሰው ተነስቶ በአምቡላንስ ህይወቱ በትንሽ ደቂቃ ውስጥ ሊጠፋ የሚችልን ሰው ከአንድ ቦታ ወደ ጤና ቦታ አድርሶ ህይወቱ ቢድን ያ ሰውዬ ስንት ነው? እንዶ ዝም ብለን ተነስተን ይሄንን ሰው ዋጋው ይሄ ነው ማለት እንችላለን? እውነት ዓለምስ እንደዚህ አይነቱን ችግሮች የፈታው በእንደዚህ አይነት ዋጋ ድርድር ነው ወይ የሚሉ ጽንሰ ሀሳቦችን ይኔ በደንብ ስለማውቀው፣ ለምሳሌ እነት አቀረብኩ እንጂ አንድ ልጅ አንድ ጻድ ቢቀነጭርና እንዳይቀነጭር ብታረገው አንድ ህጻን ትክክለኛ ትምህርት እንዲያረግ ብታደረገው፣ እኔ ጋ ፋውንዲንግ ሜምበሮቹ እንግዲህ አሁን የኢትዮጵያ ማህበራዊ ስራ ፈጣሪዎች ፕሬዚዳንት ነኝ ና እኔ ጋ ያሉትን ማህበር አለን። ቅርቤ ያሉትን ሰዎች ፕሮጀክት ነው መነግርህ አንድ ንድ ህጻን ልጅ እንዲማር ብታደርገው፣ ያ ህጻን ስንት ነው? ከአንቤሳ እንዲ ማለት እንችላለን። ይሄ ልጅ ይሄን ያለው። አንድ ልጅ በንጽህና እንዲኖር ብታደርገው፣ ሳኒቴሽን ላይ የሚሰሩ ማህበራዊ ስራ ፈጣሪዎች አሉ። ስለ አይን ብቻ ቢሰሩ ቀላል የማይባሉ ሰዎች በተራ ሳሙና ማጣት የአይን ብርሃናቸውን ያጣሉ። እንዳያጡ ብታደርግ ምን እያረክ ነው? ያንን አ ይሄ ይሄን ያለው ብለህ ማስቀመጥ ትችላለህ። ቤት ውስጥ የቀሩ ሰዎች ወይ ደግሞ የአካል ጉዳት የደረሰባቸው ሰዎች በቀላሉ ትራንስፖርቴሽን አክሰስ እንዲያደርጉ ብታደርግ፣ ቤት ውስጥ መጥተው እንዲታከሙ ብታደርግ ይህንንስ እንዴት ነው ምትመዝነው? በቀላሉ መመዘን ይቻላል። ስለዚህ ሶስተኛዎቹ ሲደራጁ የተደራጁት የራሳቸውን ኢንቨስትመንት ኢንቨስት አድርገው ነው። እንግዲህ አንዱ ሌላው የማህበራዊ ስራ ፈጣሪ እንደ ማንኛውም ስራ ፈጣሪ ሪስክ ቴከር ነው። ሪስክ ሳይወስድ ስራ ፈጣሪ ነው የሌላ ይችላል። በሌሎች ሰዎች ገንዘብ እናንተን እረዳችኋለሁ ያለው ሰው ከሪስክ ጋራ ምንም አይነት ግንኙነት የለም። ላይዋጣ ይችላል፣ ላይዋጣ ይችላል። ግን ሪስክ ካልኩሌት ይደረጋል። በዛ ካልኩሌሽን መሰረት ያ ስራ ፈጣሪ እዛ ውስጥ ገብቶ የሚሰራው ስራ ነው። እና ሶስቱ ናቸው የተጠኑት። ሀምሳ አምስት ሺህ ማለት ቀላል ነገር አለ። እነዚህ ድርጅቶች ናቸው፣ እነዚህ ግለሰቦች አይደሉም። እና ወደ ሀምሳ አምስት ሺህ የሚሆኑ ማህበራዊ ስራ ፈጣሪዎች ኢትዮጵያ ውስጥ አሉ ተብሎ ነው በጽንሰ ሐሳብም ደረጃ ኢትዮጵያ ውስጥ በተግባር የሚሰራውንም ነገር እያጣቀሱ ነው ያስረዱን የወቅቱ የማህበሩም ፕሬዚዳንት። መሆኑ ይበልጥ ገፋ አድርገን እንድንወያይ ይረዳል የሌሎችን ድርጅቶች እንድንመለከት ነገር ግን አሁን እኔ በተለይ የእርሶ ድርጅት ጠብታ ስለሚሰራው ነገር ሳስብ የአምቡላንሶቹ ድምፅ እየተሰማኝ ነው። ቀድሞ በመንግስት ደረጃ ብቻ የሚታወቅ ወይም በሕክምና ተቋማት አልፎ አልፎ የራሳቸውን ህሙማን ያጓጉዙ ከሆነ ነው እንጂ በመንግስት ደረጃ የሚወሰድ በጣም እሱም ውሱን የሆነ የአምቡላንስ አገልግሎት ነው ኢትዮጵያ ውስጥ ይታወቅ የነበረውና ይሄ ሀሳብ እንዴት መጣ የሚለው ምናልባት ወደ ግል ስራ ወርሶ የህክምና ባለሙያ ኖት፣ እንዴት ይሄ ሀሳብ ተጠነሰሰ? ከማህበራዊ የስራ ፈጣሪነትም ይልቁንም ደግሞ የአምቡላንስ አገልግሎትን የድንገተኛና አስቸኳይ ስራን የሚጠይቅ እርዳታ እንዴት መጣለት? ምን ቀሰቀሰ? ይሄን እስኪ ያጫውቱን። ስለሱ በጣም አመሰግናለሁ። ከጥያቄዎች ሁሉ በጣም ወደው ጥያቄ ይሄ ነው። አዲስ አበባ ነው የተወለድኩት። አባቴ ኮሪያ ዘማች የነበረ ወታደር ነበር። ለሀገሩ ሶስት አራት ጊዜ ደጋግሞ የዘመተ በጣም ኃላፊነት የሚሰማኝ ዜጋ እንደሆን አድርጎ ነው አባት ያሳደገ። አስራ ሁለት ወንድምና እህቶች አሉኝ። ኮሪያ ሰፈር የሚባል ሰፈር ነው ያደግኩት። ከዛ ኤሌመንተሪ ህብረት ፍሬ የሚባል ትምህርት ቤት እንደዚሁ ለኮሪያ ዘማቾች የተቋቋመ ትምህርት ቤት ነው። ከዛ በኋላ ደግሞ ኮከበ ጽባህ ሀይስኩል ጨርሼ ጅማ ጤና ሳይንስ ነው ለነርስነት ትምህርት የገባሁት። ጥሩ ተማሪ ነበር። ከዛ በነርስነት ጨርሼ ጊኒር የሚባል ገጠር ውስጥ ነው የሰራሁት አንድ አምስት አመት ያህል በነርስነት ከዛ ወደ ጥቁር አንበሳ ሆስፒታል ዝውውር አግኝቼ ወደ ጥቁር አንበሳ መጣሁና አንድ አመት ጥቁር አንበሳ ከሰራ በኋላ አንስቴዚያ ትምህርት ቤት ገባው። በጣም ከምወደው ጋር ህክምናን ወደዋለሁ። ስለዚህ አስራ ሰባት አመት ያህል በማደንዘዣ ህክምና ማደንዘዣና አንስቴዚያ ምን ያህል እንደሚቀራረቡ አስቸጋሪ ነው። ኋላ ላይ እንጫወታለን። ስለዚህ በማደንዘዣ ህክምና አስራ ሰባት አመት ሰራሁ። ያየሁት ክፍተት ከአደጋ ቦታ ወደ ሆስፒታል ያለው ክፍተት ነው። እኔ በኋላ ላይ ነው ራሴን እንግዲህ አሁንም ገና ራሴን ኤክስፕሎር እያደረኩ የፈለጉ ነው። አዎ፣ እና በዛ በእኔ የራሴ ፍለጋ ውስጥ እንዳያየሁት ነገር ሁሉ ቦታ ሲሄድ ይህን ሰርቪስ ወይ ይህንን ፕሮዳክት እንዲህ ቢያደርጉት ብዬ የምለው ነገር አለኝ። እንዲህ ብናደርግ እኮ የተሻለ ሰርቪስ እንሰጣለን እላለሁ ማለት ነው። ጥቁር አንበሳም ስሰራ እንዲህ ብናደርግ እንዲህ ብናደርግ ብዬ እናገራለሁ። እና ስራ መፍጠር አስተሳሰባለኝ ማለት ነው። ጥቁር አንበሳ ብዙ ጊዜ ማታ ማታ ምሰራለሁ ቀን ቀን ምሰራለሁ። ስለዚህ ስድስት ኪሎ ዩኒቨርሲቲ ደግሞ ገብቼ በሶሻል ሳይንስ የመጀመሪያ ዲግሪ ወስጃለሁ። አንዱ ሁለት ሶስት ኮርስ ወደ ስራ ፈጠራ የሚገፋፋ ኮርሶች ናቸው። ስለዚህ እዛ ላይ ያለውን ክፍተ ታየዋለሁ። ለምሳሌ አንድ ሰው ትንፋሽ አጥቶ ፖስታ ቤት ጋር የመኪና አደጋ ቢገጥመ ወይ ልቡን ቢያመው ጥቁር አንበሳ ለመድረስ ምንም አይነት ረትን ነፍተ ይህን ቁጥር ደውዬ ይሄ ሰርቪስ ይመጣልኛል የሚለው የለምና በየቀኑ ማለት በሚቻል ሁኔታ የድንገተኛ በሽተኞችን አንዳንዴ ወደ ተመላላሽ ሕክምና የተጠራን አንዳንዴ ኦፕሬሽን ቲያትር ድረስ እያመጡልን ለመርዳት እንሞክር ነበር። የማደንዘዣ ሕክምና አንዱ ስፔሻሊቲው የክሪቲካል ኬር ማኔጅመንት ማለት መተንፈስ የማይችሉ ሰዎች እየ ደግሞ ያሉ ሰዎችን ትንፋሽ መቀበል፣ ትንፋሽ መስጠት አንዱ ስራችን። ስለዚህ ሁልጊዜ አጠገቢ ያሉትን ትልልቅ ሐኪሞች እግዚአብሔር ረድቶኝ ከፕሮፌሰር አስራት በታች ያሉ ትልልቅ ሐኪሞች ጋር ስራ ለመስራም ችያለው። እጠይቃቸዋለሁ እንዴት አንድ ሰው ሳይተነፍስ እኛ እዚህ እየጠበቅን ሊቀጥል ይችላል ስል እኮ ያንተ ስራ አይደለም፣ አንተ ዝም ብለህ ማዘዣን ነው መስጠት ያለብ እንደምታውቀው ደግሞ ስራ መፍጠርና አውት ኦፍ ዘ ቦክስ ማሰብን አናበረታታም። ስለዚህ ሁልጊዜ እንደሱ ባላለሁ። ስለዚህ ማጥናት ጀመርኩ። ምን ይመስላል? የድንገተኛ ህክምና አገልግሎት የኢትዮጵያ ስታሪክ ምንድን ነው የሚመስለው? መቼ ነው ቀይ መስቀል ሰርቪስ የጀመረው? በደንብ አድርጌ በአግራውንድን ኮርስ ወሰድኩ በኋላ የመኪና አደጋን ብቻ እንኳን ብንወስድ ብዙ አደጋዎች አሉ። ኢትዮጵያ ውስጥ ግን የመኪና አደጋ እንኳን ብቻ ብንወስድ መቶ ዘጠና አራት ሞት በየአስር ሺህ መኪና ነው። ይሄ ማለት ይህን ቁጥር ከጃፓን ጋር እናስተያየው እንግዲህ የምሞት ምክንያት መኪና አደጋ ነው ካል ከኛ ይልቅ ጃፓናዊ ነው መሞት ያለ፣ ምክንያቱም ጃፓን ውስጥ መኪና ይዝ ነው ታንሹ አይደለም መኪና ማንም ሰው የሚኖረው ነገር ነው። እኛ ጋር ከአንድ ሚሊዮን በታች ያለ መኪና ነው። የሰው ሁሉ ድሪም ደግሞ መኪና እንዲኖረው ነው። ስለዚህ በዚህ ውስጥ ደግሞ ጃፓን ውስጥ አንድ ሰው ለመሞት ሀያ ሺህ መኪና መንገድ ላይ መውጣት አለበት። በወጡ አስር ሺህ መኪናዎች ግን መቶ ዘጠና አራት ሞትን እናስተናግዳለን ኢትዮጵያ ውስጥ። ስለዚህ ይሄ የማይቀራረብ ቁጥር ነው። የሚያሳዝነው ደግሞ ከዚህ ውስጥ በእኛው በጥቁር አንበሳ ሆስፒታል ሐኪሞች የተጠና ጥናት አራት ፐርሰንቱ ብቻ ናቸው በአምቡላንስ የሚመጡት ዘጠና ስድስት ፐርሰንቱ በታክሲ ወይ በራሳቸው መኪና አለምንም ህይወት የማዳን ስኪል ይሄ ደግሞ ሌላው ፓራዶክስ ነው። ከአቶ ክብረት አበበ ጋር የያዝነውን ወቅት ጀመር አደረግን እንጂ አልቋጨንም፣ በሌላ ጊዜ እንመለስበታለን።